ስፖርት፣ ጤና ይስጥልኝ አድማጮች። ሊቨርፑል የፕሪምየር ሊጉን ዋንጫ መውሰዱን ገና አራት ጨዋታዎች እየቀሩት አረጋግጧል። በላሊጋው በቀዳሚነት የሚገሰግሰው ባርሴሎና ደግሞ የኮፓ ዴል ሬ ዋንጫን ከሪያል ማድሪድ ጋር አንገት ለአንገት ተናንቆ መንትፏል። በዓለም አትሌቲክስ የፕላቲኒየም ደረጃ በተሰጠው የለንደን ማራቶን የሩጫ ፉክክር ኢትዮጵያዊቱ አትሌት ትዕግስት አሰፋ ክብረ ወሰን በመስበር ጭምር አሸናፊ ሆናለች። የፓሪስ ኦሎምፒክ የማራቶን ባለድሉ ኢትዮጵያዊው አትሌት ታምራት ቶላ በተሳተፈበት የወንዶች ፉክክር ግን ድሉ የኬንያውያን አትሌቶች ሆኗል። ተጨማሪ ዘገባዎች አካተናል። አብራችሁ ቆዩም በቅድሚያም አትሌቲክስ ለንደን ውስጥ ትናንት በተከናወነው የማራቶን ሩጫ ፉክክር ኢትዮጵያዊቷ አትሌት ትዕግስት አሰፋ የዓለም ክብር ወሰን ጭምር በማሻሻል ለድል በቅታለች። ትዕግስት አሸናፊ የሆነችው ርቀቱን 2 ሰዓት 15 ደቂቃ ከ50 ሰከንድ ሮጣ በመግባት ነው። የሴቶች ማራቶን የምንጊዜም ክብር ወሰን ተይዞ የቆየው በኬንያዊቷ ሯጭ ሩትስ ቼፔንጌትች ነበር። የሁለተኛ ደረጃውን ከትዕግስት በ2 ደቂቃ ከ54 ሰከንድ ተቀድማ ያገኘችው ኬንያዊቷ አትሌት ጆይ ሲልን ጄብ ኮስኪናት። ትውልደ ኢትዮጵያ ኔዘርላንዳዊቷ አትሌት ሲፈናስን ከትዕግሥት 3 ደቂቃ ከ10 ሰከንዶች ዘግይታ በመግባት ሦስተኛ ደረጃ አግኝታለች። ኢትዮጵያዊቷ ሄቨን ኃይሉ አራተኛ ወጥታለች። በዚሁ ተመሳሳይ የለንደን ማራቶን የወንዶች ፉክክር ግን ኬንያዊው አትሌት ሰባስቲያን ኪማሩ ሳዌ ርቀቱን ሁለት ሰዓት ከሁለት ደቂቃ ከ27 ሰከንድ በማጠናቀቅ ለድል በቅቷል። ኡጋንዳዊው አትሌት ጄኮብ ኪፕሊሞ የሁለተኛ ደረጃ አግኝቷል። ሌላኛው ኬንያዊ አትሌት አሌክሳንደር ሙኒያው በሶስተኛ ደረጃ አጠናቋል። የፓሪስ ኦሎምፒክ የማራቶን ባለድሉ አትሌት ታምራት ቶላ ሁለት ሰዓት ከአራት ደቂቃ ከ42 ሰከንድ በመሮጥ አምስተኛ ደረጃ ይዞ አጠናቋል። እግር ኳስ በጀርመን ቡንደስሊጋ ትናንት ቦሁም ከኡኒየን በርሊን ጋር አንድ እኩል፣ ቬርደር ብሬመን ከሳንክት ፓውሊ ጋር ያለምንም ግብ ተለያይቷል። ቅዳሜ ዕለት በነበሩ ግጥሚያዎች አይንትራክት ፍራንክፉርት ላይፕሲሽን አራት ለዜሮ ጉድ አድርጓል። ቮልስቡርግ በፍራይቡርግ የአንድ ለዜሮ ሽንፈት አስተናግዷል። መሪው ባየር ሚውንሽን ሜዳው አሊያንስ አሬና ውስጥ ማይንስን ሶስት ለዜሮ ድል አድርጓል። ቦሩሲያ ዶርትሙንድ ሆፈንሃይምን ሶስት ለሁለት ሲያሸንፍ ቦሩሲያ ሚንሽን ግላድባህ ወራጅ ቀጠና ውስጥ በ17ተኛ ደረጃ በሚዳክረው ሆልሽታ ኤርላይን ኪል የአራት ለሶስት ያልተጠበቀ ሽንፈት ገጥሞታል። ከባየር ሚሽን በ8ም ነጥብ ተበልጦ በ67 ነጥቡ ሁለተኛ ደረጃ ላይ የሚገኘው ባየር ሌቨርኩሰን አውግስቦር ግን 2 ለ0 ድል አድርጓል። የእንግሊዝ ፕሪምየር ሊግ ገና ሳይጠናቀቅ ሊቨርፑል የዋንጫ ባለድል መሆኑን ከወዲሁ አረጋግጧል። የሊቨርፑል አሰልጣኝ አርኔስ ሎት በእንግሊዝ ፕሪምየር ሊግ ታሪክ ቡድናቸውን ለዋንጫ ድል በማብቃት የመጀመሪያው ኔዘርላንዳዊ ሆኗል። የ46 ዓመቱ አሰልጣኝ ሊቨርፑል በእንግሊዝ ፕሪምየር ሊግ ከአራት ዙር ጨዋታዎች አስቀድሞ ዋንጫውን ማንሳቱን እንዲያረጋግጥ አስችሏል። በዚህ ድላቸውም ከኔዘርላንድ ውጭ ያሰለጠኗቸው ቡድኖቻቸው ዋንጫ እንዲያገኙ ማብቃት ከቻሉ አሰልጣኞች ተርታ ተሰልፏል። አሰልጣኝ ሪኑስ ሚሼልስ፣ ዮሃን ክሩይፍ፣ ሌዮ ቤንሃከር፣ ሉዊ ቫንጋል እና ፍራንክ ሪኪያርድ ከኔዘርላንድ ውጪ ቡድኖቻቸውን ለዋንጫ ድል ያበቁ አሰልጣኞች ናቸው። አሰልጣኝ ዮሃን ክሩይፍ እና ፍራንክ ሪኪያርድ የስፔን ሊግ ዋንጫ አሸናፊዎች ነበሩ። ከሁለት ሳምንት በፊት ሰኞ በ82 ዓመታቸው ያረፉት ሌዮ ቤንሃከር ደግሞ በላሊጋው ሪያል ማድሪድ አሰልጣኝ ሆነው ቡድናቸውን ለዋንጫ ማብቃት ችሏል። ሌላኛው አሰልጣኝ ሉዊ ቫን ጋል በስፔን ላ ሊጋ ባርሴሎናን፣ እንዲሁም በጀርመን ቡንደስሊጋ ባየር ሚንሽንን ለድል በማብቃት ስማቸው የገነነ ነው። ሆኖም ከእንግሊዝ ፕሪሚየር ሊግ የማንቸስተር ዩናይትድ የሁለት የጨዋታ ዘመን ቆይታቸው የተሰናበቱት ገናና ስማቸው ጠልሽቶ ነበር። ልክ እንደ ሉዊ ቫን ጋል ሁሉ ሌላኛው የኔዘርላንድ አሰልጣኝ ሩድ ቫን ኒስተልሮይ በፕሪሚየር ሊጉ ስኬት ርቋቸዋል። ያም ብቻ አይደለም። ባለፉት 12 ግጥሚያዎቹ በ አንዱ ማሸነፍ የተሳነው ቡድናቸው ላይስተር ሲቲ ወራጅ ቀጠና ውስጥ እጣፈንታውን ይጠባበቃል። በነገራችን ላይ እነ ፍራንክ ደቦይር፣ ሩድ ጉሊት፣ ጉዝ ሂድኒክ፣ ዲክ አድቮካት እና ሮናልድ ኮይማን በእንግሊዝ ፕሪምየር ሊግ አሰልጣኝነት ተፈትነው የወደቁ የኔዘርላንድ አሰልጣኞች ናቸው። ከእነዚህ ሁሉ ኔዘርላንዳውያን አሰልጣኞች መካከል ግን አንዱ ጎልማሳ ተሳክቶላቸዋል። አሰልጣኝ አርኔ ስሎት በቀያዮቹ ደጋፊዎች ጢም ብሎ በሞላው አንፊልድ ስታዲየም ውስጥ ሊቨርፑል ቶትናም ሆትስፐርን አምስት ለአንድ ሲያደባይ ዋናው ሰው ኔዘርላንዳዊው አሰልጣኝ አርኔ ስሎት ነበሩም አምስቱን ግቦች አሌክሲስ ማካሊስተር፣ ኮዲ ጋክፖ ና የግብ ቀበኛው ማህመድ ሳላ ከመረብ አሳርፏል። የሊቨርፑልን ብርቱ የማጥቃት ጫና መቋቋም የተሳነው ቶትናም ሆትስፐር በግራ ተመላላሹ ዴስቲኒ ኡዶጂ ስህተት አምስተኛ ግብ በገዛ መረቡ ላይ ተቆጥሮበታል። ብቸኛዋን የማጽናኛ ና ቀዳሚ ግብ በአስራ ሁለተኛው ደቂቃ ላይ ያስቆጠረው ዶሚኒክ ሶላንኪ ነው። ሆኖም ሉዊስ ዲያዝ ብዙም ሳይቆይ በአራት ደቂቃ ውስጥ ሊቨርፑልን አቻ ካደረገ በኋላ ቶትናም ሆትስፐር የቀያዮቹን ውርጅብኝ ቋቋም ተስኖት አምስት ለአንድ ተፍረክርኳል። በዚህም ሊቨርፑል ከእንግዲህ ማንም ሊደርስበት የማይችለውን 82 ነጥብ በመሰብሰብ ዋንጫውን ኮዲው መውሰዱን አረጋግጧል። ያም ብቻ አይደለም፣ ግብጻዊው ግብ አዳኝ ሞሐመድ ሳላ በ28 ከመረብ ያረፉ ኳሶቹ በኮከብ ግብ አግቢነት የሚደርስበት አልተገኘም። የኒውካስሉ አሌክሳንደር ይሳቅ በ22፣ እንዲሁም የማንቸስተር ሲቲው ኤርሊንግ ሃላንድ በ21 ሞሐመድ ሳላን ይከተሉታል። ሊቨርፑል በቀጣይ አራት ጨዋታዎች ከቼልሲ፣ ከአርሰናል፣ ከብ ብራይተን እና ክሪስታል ፓላስ ጋር ይጋጠማል። ጨዋታዎቹ ዋንጫ መውሰዱን ላረጋግጠው ሊቨርፑል የሚቀይረው ነገር የለም። ለብዙዎቹ ግን እጅግ ወሳኝ ግጥሚያቸው ነው። እጅግ ድንቅ በሆነ ቀዳሚ ግብ ጀርመናዊው አሰልጣኝ ዲተር ሃንሲ ፍሊክ ሪያል ማድሪድን በማሸነፍ በስፔን የኮፓ ዴልሬ ዋንጫ ድልን ከባርሴሎና ጋር ተቀዳጅቷል። ለባርሴሎና ቀዳሚዋን ግብ በ28ኛው ደቂቃ ላይ ከርቀት አክርሮ በመምታት በድንቅ ሁኔታ ከመረብ ያሳረፈው ፔድሪ ነው። ኳሷን ሰባት ተጫዋቾች ለመከላከል ከተደረደሩበት መሃል አሳልፎም ለፔድሪ አቀብሎ ላሚና ያማል ብቃቱን አሳይቶበታል። ከረፍት መልስ በሰባኛ ደቂቃ ኬሊያን ምባፒያቻ የምታደርገውን ግብ እስካስቆጠረ ጊዜ ድረስ ሪያል ማድሪድ አንድ ለዜሮ እየተመራ ነበር። ኬሊያን ምባፔ ፍጹም ቅጣት ምት ክልል አቅራቢያ ተጠልፎ የተገኘውን ቅጣት ምት ራሱ መቶ ግሩም በሆነ ሁኔታ ከመረብ አሳርፏል። የባርሴሎና የአሸናፊነት መንፈስ ላይ ውሃ የቸለሰ አጋጣሚ ሪያል ማድሪዶችን ያነቃቃ አጋጣሚ፣ አፍታም ሳይቆይ በ77ተኛው ደቂቃ ላይ አውሬሊን ቾሚኒ ሁለተኛውን ግብ አስቆጥሮ ድሉ የሪያል ማድሪድ መሰለም። አሰልጣኝ ካርሎ አንቸሎቲ ኬሊያን ምባፔን ከተቀያሪ ወንበር ወደ ሜዳ ማስገባታቸው በእርግጥም ፍሬ ማፍራቱን አሳይቷል። ቢያንስ መደበኛው የጨዋታ ክፍለ ጊዜ ሊጠናቀቅ ስድስት ደቂቃ እስኪቀረው ድረስ ሰማኒያ አራተኛው ደቂቃ ላይ የባርሴሎናን ተስፋ ያንሰራራ ግብ በፌራን ቶሬስ ተቆጠረም። ኳሷን እንደተለመደው ዙሪያውን ከከበቡት ተጫዋቾች መካከል አሾልኮ ለፌራን ያቀበለው ላሚን ያማን ነው። ፌራን ቶሬስ አንቶኒዮ ሩዲገር እና ግብ ጠባቂው ቲቦ ኮቷን አታሉ ኳሷን ከመረቡ አሳርፏል። መደበኛው የጨዋታ ክፍለ ጊዜ ተጠናቆ በጭማሪውም ሁለቱ አያላም ቡድኖች ሁለት እኩል እንደሆኑ ዘለቁ። Să አሁን ጨዋታው ባቻ ተጠናቆ ወደ መለያ ምት ማምራቱ አይቀርም የሚለው የብዙዎች ግምት ሆነም። የሁለቱም ቡድን ተጫዋቾች ተዳክሟል። ምናልባትም የመለያ ምቱ ቶሎ በደረሰ ይሉም ይሆናል። ሁሉም ነገር ሊጠናቀቅ አራት ደቂቃ ሲቀረው ግን ያልታሰበ ነገር ተከሰተም። ጁልስ ኩንዴ በሴቪያ ሰማይ እኩለ ሌሊት የባርሴሎና ደጋፊዎችን ያስፈነጠዘውን ግብ አስቆጠረ። ርችቱ ተንቦ ገቦገም። ተጫዋቾቹ ጁልየስ ኩንዴን ለማቀፍ ሜዳውን ወረሩት። ስታዲየሙ በደስታ ተደበላለቀ በዚያ ግን አላበቃም ጨዋታው ሊጠናቀቅ ሲል ኬሊያን ምባፔ ፍጹም ቅጣት ምት ክልል ውስጥ ወደቀ ፍጹም ቅጣት ምቱም ሳይሰጥ የማል ዳኛው ፊሽካቸውን ነፉ ጨዋታው ተጠናቀቅም ሪያል ማድሪዶች አበዱ በተለይ ወደ መጨረሻው አካባቢ ተቀይሮ የወጣው አንቶኒዮ ሩዲገር ንዴቱ መቆጣጠር አቅቶት ለተጎሻሸመ ሰውነቱ የተሰጠውን በላስቲክ የተከማቸ በረዶ ወደ ዳኛው በተነ እናም በተፈጠረው ትርምስ ሶስት የሪያል ማድሪድ ተጫዋቾች ቀይ ካርድ ተሰጣቸው የስፔኑ ተከላካይ ሉቃስ ቫስኩዝ፣ የጀርመን ብሔራዊ ቡድን ተከላካዩ አንቶኒዮ ሩዲገር እና የእንግሊዙ አማካይ ጁድ ቤሊንጋም ምናልባትም አንቶኒዮ ሩዲገር ባሳየው ጠባይ ከበድ ያለ ቅጣትም ሊጠብቀው ይችላል። በላሊጋው ባርሴሎና ከሪያል ማድሪድ በአራት ነጥብ ርቆ በ76 ነጥብ ይመራል። ከቀሪ አምስት ጨዋታዎቹ በሁለተኛው የፊታችን ውድ ሳምንት ባርሴሎና ከሪያል ማድሪድ ጋር ዳግም ይገናኛል። ሪያል ማድሪድ የኮፓ ዴል ሬይ ሽንፈቱን ለመበቀል ብቻ ሳይሆን የላሊጋውን ዋንጫ ላለማጣት በባርሴሎና ላይ የተሳሉ ጥርሶቹን ይበልጥ ሞርዶ ነው ወደ ሜዳ የሚገባው። የኮፓ ዴልሪ አሸናፊው ማለትም ባርሴሎናና ተከታዩ ሪያል ማድሪድ እንዲሁም ከላሊጋው የዋንጫ አሸናፊና ሁለተኛ የሚወጣው ቡድን በስፔን ሱፐር ካፕ ዋንጫ ግጥሚያ ይፋለማሉ። ያው እኒሁ ባርሴሎናና ሪያል ማድሪድ መሆናቸው ነው። በነገራችን ላይ በሴቶች እግር ኳስ ግጥሚያም ባርሴሎና ቼልሲን አራት ለአንድ በድምሩ ሰባት ለአንድ ድል አድርጎ ለዋንጫ ፍጻሜ አልፏል። በደርሶ መልስ ኦሎምፒክ ሊዮንን ስድስት ለአንድ ረትቶ ለፍጻሜ ከደረሰው የእንግሊዙ አርሴናል ጋር ባርሴሎና ከሶስት ሳምንት በኋላ ለዋንጫ ይፋለማል። ባርሴሎና ዳግም በሴቶቹ የሚቀናው ይሆን? አድማጮች፣ የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶት ስለሽነኝ። መልካም ጊዜ። ጤና ይስጥልኝ።